የዛሬው የሐኪሞን የጠይቁ ቅንብራችን የኮለንና የትልቁ አንጀት ካንሰር ቅድመ ምርመራ ሕይወት ያተርፋል የሚለውን ላይ ያተኩራል። በነገራችን ላይ አድማጮች፣ ይህ ከእናንተ በደረሰን ጥያቄ መነሻነት የተሰናዳ የሐኪሞን የጠይቁ ፕሮግራማችን ነው። የምርመራ አገልግሎቱ እንደ ልብ በሚገኙበት እንደ ዩናይትድ ስቴትስ ባሉ አገሮች ሳይቀር ከአራት ሰዎች አንዱ ወደ ሕክምና ተቋማት የሚመጡት እጅግ ዘግይተው ነው። የካንሰር ህሙም ወደ ተለያዩ የሰውነት ክፍሎች ከተዛመተ በኋላ ነው። የቅድመ ምርመራ ጠቀሜታ እጅግ የላቀ መሆን የሚያስረዱን የአንጀት ልዩ ቀዶ ህክምና ባለሙያው ዶክተር ዳንኤል ሽብሩ አንዳንዴ ምንም ምልክት ላያሳይ በሚችለው የካንሰር አይነት አንዳንድ የህመም ምልክቶች ሲታዩ ሳይዘናጉ ፈጥኖ ሐኪም ማየት ወሳኝ መሆኑን ያስረዳሉ። የምሽቱ የሐኪሞን ጠይቁ እንግዳችን ዶክተር ዳንኤል በሳክራሜንቶ ካሊፎርኒያ የጠቅላላ ቀዶ ህክምና ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዳችን ያናገራቸው እንደሚከተለው ወደ እናንተ ይቀርባል። ዶክተር ዳንኤል ሽብሩ በቅድሚያ ለጊዜው አመሰግናለሁ። ኮለን በመባል የሚታወቀውን የአንጀት ክፍል በተለይ የሚመለከት የካንሰር ህመምና አስቀድሞ ለመከላከል ሊደረጉ የሚችሉ እርምጃዎች ካሉ እነሱን ጨምሮ በየደረጃው እንመለከታለን። ለመሆኑ እንደ ጠቅላላ ቀዶ ሐኪምና በተለይም ደግሞ ከኮለን ካንሰር ጋር የተገናኙ የቀዶ ህክምናዎችን አዘውትሮ እንደሚያደርግ ሐኪም በለት ውሎ በስፋት የሚገጥሙት የኮሎን ካንሰር አይነት የትኛው ይሆን? አመሰግናለሁ አሉላ፣ እኔ እንዳልከው የቀዶ ጥገና ስፔሻሊስት ነኝ። በይበልጥ ፎከስ የማደርገው የዳይጀስቲቭ ሲስተም ወይንም የኮለን እና ሬክታል አንጀት የመሳሰሉት በሽታ ላይ የተመሰረተ ነው። ሁለት ሶስተኛው የሚሆነው ፕራክቲሴ ከካንሰር ጋር የተያያዘ ነው እና ያው ብዙ ጊዜ የሚያጋጥመን ፔሽንቶች በተለያየ መንገድ ነው የሚቀርቡት አንዳንድ ጊዜ ስክሪኒንግ የሚባል አለ። በስነ ስርዓት ተመርምረው በኮልኖስኮፒ በሽታቸው ስር ሳይሰድ ተይዘው ለትሪትመንት ይቀርባሉ። ግን እንደዚህም አሁን አሜሪካን ሀገር ኢንሹራንስን ሁሉም እንደ ልብ ባለበት ሀገር ወደ ሀያ አምስት በመቶ የሚሆኑ በሽተኞቻችን ነገር ሪፈር ሲደረጉ ብዙ ጊዜ ካንሰራቸው ተሰራጭቶ ሞር አድቫንስድ ሆኖ አንዳንድ ጊዜ በቀዶ ጥገናም ሊረዳቸው ወደማይችልበት ደረጃ ደርሶ ነው የምናገኘው። ስለዚህ ሕክምናውንም ሆነ ውጤቱን ሊወስን የሚችል የተለያዩ ደረጃዎች ውስጥ ሊሆን ይችላል ሲመጡ ህመምተኞቹ። አዎ ትልቁ እንግዲህ ዋና ምልክቶች ሆድ ማመም፣ ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ አንዳንድ ጊዜ ደግሞ ደም ማየት፣ እነኚህ እነኚህ ነገሮች ናቸው አንዳንዶቹ ምልክቶች የሚወራረሱ በሌላም ህመም የሚታዩ እንደመሆናቸው ህሙማን ምን ማወቅ ይኖርባቸው ይሆን? ጥንቃቄ በማድረግና በስጋት መካከል ሊኖር ከሚገባው ሚዛን አንጻር እንዲህ እንደዚህ አይነት ነገሮች ሲከሰቱ በፊት የእድሜ ነገር ይጨምር ነበር ግን በአሁኑ ሰዓት በጣም የካንሰር በሽታ ከሀምሳ አመት በታች ያሉ ሰዎች ላይ እየበዛ እየመጣ ስለሆነ ብዙ የእድሜ ገደብ ማናበችለትም እዚህ ጉዳይ ላይ እና አንድ ሰው ሳያስበው ሳያቅድ እንደተቀነሰ ማለት ዳይት ሳያደረገ ከቀነሰ ተቀነሰ የምግብ መብላት ፍላጎት ከቀነሰ፣ ደም ካየ፣ በአይነ ምድር ላይ የሆድ ወይም ዝቅ ብሎ ህመም ካለው እና እነኚህ ነገሮች ደግሞ ከተዛቡ አንድ ሰው ማድረግ ያለበት ምንድን ነው? ሐኪም ማየት አለበት እና አይዲያሊ የሐኪም ይህንን ህመምተኛ ኮሎኖስኮፒ እንዲያደርግ ያደረገዋል እና ኮሎኖስኮፒ ከተደረገ በኋላ ምንም ጥያቄዎች መመለስ ይቻላል ይሄ ሰው የኮለን እና የሬክታል ካንሰር አለው ወይ የለውም የሚለው ነው። ለቀጣይ ህክምና መነሻ ነው የሚሆነው ማለት ነው። ትክክል። ዶክተር ዳንኤል ወትሮ የትኛውን በሽታ በመጀመሪያ ደረጃ ላይ ያለ ማወቅ መቻል እንደ ትልቅ እድል ሊቆጠር ይችላል። ይነስም ይብዛም ቀድሞ በጊዜ መደረሱ እድሉን ያሰፋል ተብሎ ይታሰባል። በተለይ ኮለን ካንሰርን በተመለከተ በፍጥነት በምርመራ መታወቅ በሚችልበት ጊዜ የሚያመጣቸው ወይም ሊያስገኝ የሚችላቸው ልዩነቶች እድሎች ምን ይሆኑ? ለምሳሌ አሁን አሜሪካን ሀገር፣ አይ ቲንክ ምዕራብ አውሮፓም እንደዚህ ነው። ሌሎች ሌሎች የሰለጠኑ ሀገሮችም እንደዚሁ ነው። አንድ አርባ አምስት አመት ሲሞላው ብዙ አማራጭ አለው የመመርመር። ኮሎኖስኮፒ እርግጥ ከሁሉም አንደኛ የበለጠ ነው፣ ግን ያው እሱ ይጠይቃል ሐኪም ፕሮሲጀር ነው፣ ትንሽዬም ቢሆን ጉዳት ይኖረዋል። ግን በአርባ አምስት አመት አንድ ሰው መመርመር አለበት። ኮለን እና ሬክታል ካንሰር አለ የለም የሚለውን ነገር ከተቻለ ኮሎኖስኮፒ እንዳልኩት። ሌሎች ተማሪዎች ደግሞ አሉ። ለምሳሌ የአይነ ምድር ቴስት አለ የሚደረግ በየአመቱ እስከ ሰባ አምስት አመት አመት ድረስ ለምሳሌ አርባ አምስት አመት አመት ሲሞላው በየአመቱ ጥሩ የሆነ የጤና ተቋም ውስጥ ከሆነ አባል ከሆነ የአይነ ምድር ቴስት ይልካል እና አንድ ሰው ትንሽ የእጢ ብጤ ካለው ግሮዝ ካለው ወይ ካንሰር ካለው ይሄ ቴስት ፖዚቲቭ ይሆናል። የዛን ጊዜ ያ ሰው ኮሎኖስኮፒ እንዲያደርግ ይመከራል። ሌሎች ቴስቶችም አሉ እንደ ካፕስል ኤንዶስኮፒ የሚባል አለ። ሌተስ ቴክኖሎጂ ነው። ካሜራ ያለበት ፊል ነው፣ ትውጠው እና እሱም ሊያየል ይችላል። ሌሎች ሌሎችም ቴስቶች አሉ ኤንአይች እና ሲዲሲ የሬኮሜንድ የሚያደርጓቸው እንደ ኤክስሬስ ባሪየም ኤነማ የሚባል አለ። የኤክስሬ ስተዲ ይሄ የፊት ቴስት ይባላል። የአይነ ምድር ቴስት ማይክሮስኮፒክ የሆነ ደም ዲቴክት የሚያደርግ ቴስት ነው ግን ሁሉም ዞሮ ዞሮ የሚመሩት ፖዘቲቭ ከሆኑ ነኝ ቴስቶች ማያ ሰው ይመከራል ኮሎኖስኮፒ እንዲያደርግ ምክንያቱም ኮሎኖስኮፒ ምንድነው የሚረዳው ብዙ ጥቅም አለው አንደኛ ነገር ካሜራ ገብቶ ሲታይ ነገሩ ትንሽ ከሆነ እጢው ወይ እድገቱ በኮሎኖስኮፒ ራሱ ቆርጦ ማውጣት ይቻላል ሌላ ሌላም በሽታ ካለብህም ይነግርሃል አት ደሴም ታይም ካንሰር ብቻ ሳይሆን አርባ አምስት ወይም በላይ የሆነ ሰው እና የቤተሰብ ታሪክ የሌለበት ሰው ኮሎኖስኮፒ እንዲያደርግ ይመከራል። እዚህ ሀገር የመጋለጥ እድላቸው ከፍ ያለ ስለሆነ ትክክል። ምክንያቱም አንዳንድ ጊዜ እንግዲህ አናውቀው ሁሉን ነገር ግን አስራ አምስት በመቶ የሚሆኑ በተለይ ኮሎሬታ ካንሰሮች ከዘመድ አዝማድ፣ ከአባት ከእናት፣ ከአያት ከምን የሚወረስ የሆነ ጂን ይኖራቸዋል እና እነኚህ ሰዎች የበለጠ ቅረስ ክትትል ያስፈልጋቸዋል። አንድ ሰው በዛ ሂደት ውስጥ ማለፉ የቀዶ ሕክምና ያስፈልገው ከሆነ ሌሎች የሕክምና አይነቶች ያስፈልጉት ከሆነ ምንድን ነው ሊከተል የሚችለው ነገር፣ እንደሚገኘው ውጤት። እንደዚህ አይነት ሰዎች እድለኛ መሆን አለብህ። አንደኛ ነገር የምትመከረውን ነገር ማዳመጥ የምትችል ሰው መሆን አለብህ። ሁለተኛ ነገር ደግሞ ያለበት አካባቢ፣ ሀገር ይወስነዋል። እንደዚህ አይነት የጤና ተቋማቶች አሉ የሉም የሚለው ግን እነኛ ነገሮች የተሟሉ ከሆኑ ጥሩነቱ በሽታ ሳይዝ ቅድም እንዳልኩ ክብደት መቀነስ፣ መድማት፣ ማመም ምንም ሲምተም የላቸው ምን ሰዎች በጣም ጤነኞች ናቸው፣ እና እድሜያቸው ሲደርስ ለስክሪኒንግ ሐኪም ጋር ይሄዳሉ፣ ያደረጋሉ ኮሎኖስኮፒውን እና ጥቅሙ ምንድን ነው? ነገሮች ስር ሳይሰዱ በቀላሉ ይቀጫሉ፣ በቀላሉ ይመረመራሉ፣ ይወጣሉ፣ ይድናሉ። እና ብዙዎቹ ነኝ መመምተኞች ይቀርጡ ገና ሐኪም አያዩ መያዝ የማያስፈልጋቸውም ምክንያቱም ነገሩ ገና ስር ሳይሰድ ተቆርጦ ስለወጣ ማለት ነው። አንዳንድ ጊዜ ደግሞ ያው ምን ነገር ከሌለብህ ደግሞ ሰይም ምክንያቱም ጥሩ ኮሎንስኮፒ ነገር ካላሳየ ከአስር ዓመት ድረስ ሌላ ምርመራ ያስፈልግህም ማለት ነው። ብዙ ጥቅም አለው ራሱ መመርመርና ምን እንዳለብህ ማወቅ። አንድ ነገር ስስስህድ ስከስድድ አንድ ነገር በጣም ከባድ ነው። ያ ወጪም ይጨምራል ለህመምተኛው፣ ከውጪ በላይ ደግሞ ኦፍኮርስ ጤናም ይስተጓጎላል። ምክንያቱም ቀዶ ጥገና መደረግ ቀላል ነገር አይደለም፣ ብዙ ሪስኮች አሉት። ለን በተባለው የአንጀት ክፍልና በተለይ በሌሎች ትልቁን አንጀት በሚያጠቁ የካንሰር ህመሞች አስቀድሞ መመርመር በህይወት ለመትረፍ የሚያስገኘውን ላቅ ያለ ጠቀሜታ ጨምሮ ከአድማጭ በደረሰን ጥያቄ መሰረት በርከት ያሉ ቁልፍ ቁልፍ ጉዳዮችን አስረድተውናል። ዶክተር ዳንኤል ሽብሩ የጠቅላላ ቀዶ ሐኪምና የአንጀትና የሆድ ቃ ልዩ ቀዶ ሐኪም ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ።